ዓለም አቀፉ የቀይ መስቀል ኮሚቴ በሶስት የአፍሪቃ ሀገሮችና በየመን በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ረሃብ ሊነግስ የቀረው የአራት ወራት ጊዜ ብቻ ነው አለ። የስዊዘርላንድ ሰብአዊ አገልግሎት በሶማሊያ፣ በየመን፣ በደቡብ ሱዳንና በሰሜን ምስራቅ ናይጄሪያ ሊደርስ የሚችል እጅግ የከፋ አደጋ ለማስወገድ ከተፈለገ ፈጣን ምላሽ መኖር አለበት። ሲል አሳስቧል። ዘጋቢያችን ሊሳሽ ላይን የዓለም አቀፉን ቀይ መስቀል ኮሚቴ ዋና ጽሕፈት ቤት ከሚገኝበት ጄኔቫ ለአሜሪካ ድምፅ ያጠናቅረችውን ዘገባ ቆንጅታየ ይዛ ቀርባለች። ሶማሊያ፣ ደቡብ ሱዳን፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ ስፋት ባላቸው አካባቢዎች አሳዛኝ ሁኔታ እንዳይከሰት ለመከላከል ፈጥኖ እርምጃ መውሰድ ወሳኝ መሆኑን የቀይ መስቀል ዓለም አቀፍ ኮሚቴ አሳስቧል። የአይሲአርሲ የዘመቻ እንቅስቃሴዎች ዋና ስራ አስኪያጅ ዶሚኒክ ስቴልሃርት የእርዳታ ድርጅቶች የሰብአዊ ረድኤት እንቅስቃሴያቸውን በአስቸኳይ ማጠናከር አለባቸው ብለዋል። ዓለም አቀፍ ለጋሾችም በተጠቀሱት ሀገሮች በሚሊዮኖች የተቆጠረ ህዝብ በረሃብ እንዳያርቅ ለመከላከል የሚደረገውን ጥረት መደገፍ እንዳለባቸው አሳስበዋል። ይሄ ከወትሮው የተለየ ነው። 20 ሚሊዮን ሰው ረሃብ ተደቀነበት ሲባል በየቀኑ የምንሰማው የተለመደ ሁኔታ አይደለም። ስለዚህ አሁንኑ እርምጃ መውሰድ አለብን። በተለይ የመንና ሶማሊያ ውስጥ አሁን አንድ እርምጃ ከወሰድን የከበደውን ረሃብ ልንከላከል እንችላለን። በአራቱም ሀገሮች የተደቀነው ረሃብ ዋናው መንስኤ በስፋት የሚካሄዱት ግጭቶች እንደሆኑ ገልጸው በድርቅም ጭምር በተጠቁት የመንና ሶማሊያ ረሃቡን ለመታገል የሚደረገው ጥረት ቀለል እንደሚል አመልክተዋል። የደቡብ ሱዳንና የሰሜን ምስራቅ ናይጄሪያውን በተመለከተ ግን ረሃቡ ሙሉ በሙሉ በግጭት ምክንያት የተፈጠረ ሰው ሰራሽ ረሃብ በመሆኑ የእርዳታ ጥረቶቹን ከበድ እንደሚያደርገው ነው የዓለም አቀፍ ቀይ መስቀል ኮሚቴው ባለስልጣን ስቲል ሃርት ያስረዱት። የእርዳታ ድርጅቶች ፈጥነው መረባረብ እንዳለባቸው ያሳሰቡት ባለስልጣኑ እጅግ የከፋ ሁኔታ እንዳይከሰት ለመከላከል አስፈላጊውን እርዳታ ፈጥኖ ለማድረስ ያለው ጊዜ ግፋቢል ሶስት ወር ብቻ ነው ሲሉ አስጠንቅቀዋል። የቀይ መስቀል ዓለም አቀፍ ኮሚቴ ዓለም አቀፍ ለጋሾች በረሃብ በተጠቁት በአራቱ ሀገሮች በከፋ ሁኔታ ለተጋለጡ አምስት ሚሊዮን ሰዎች አስቸኳይ እርዳታ ለማቅረብ የሚውል አራት መቶ ሚሊዮን ዶላር እንዲሰጡ ተማጽነዋል።